K Alem. ባለፈው ወር የኢትዮጵያ ሳይንስና ቴክኖሎጂ ሚኒስቴር ብሎክቼን የተባለውን ውስብስብ ቴክኖሎጂ ለማስተዋወቅ ኢንፑት አውትፑት ሆንግ ኮንግ ከተባለ ኩባንያ ጋር የመግባቢያ ስምምነት ፈርሟል። ስምምነቱን የፈረሙት የሳይንስና ቴክኖሎጂ ሚኒስትሩ ጌታሁን መኩሪያ እና አይኦኤችኬ የተባለው ኩባንያ ዋና ስራ አስፈጻሚ ቻርለስ ሆስኪንሰን ናቸው። ቻርለስ ሆስኪንሰን የመግባቢያ ስምምነቱን ከመግዛት በፊት ለመሞከር የተደረገ ብለው ይገልጹታል። ዋናው ሀሳባችን በኢትዮጵያ ከሳይንስና ቴክኖሎጂ ሚኒስቴር እና ከዩኒቨርሲቲዎች ጋር ግንኙነት በመፍጠር የኮምፒውተር ሳይንስ ሂሳብና ፊዚክስ ወጣት ምሩቃንን በክሪፕቶከረንሲና ብሎክቼን ዘርፍ እንዴት መስራት እንደሚችሉ ለማሰልጠን ነው። ስልጠናው በነፃ የሚሰጥ ሲሆን በቅርብ ጊዜ የተመረቁ ሁሉ ሊያመለክቱ ይችላሉ። በሚኒስቴር መስሪያ ቤቱ ጥያቄ መሰረት የመጀመሪያዎቹ ሰልጣኞች ሴቶች ይሆናሉ። And anybody who's a recent graduate is eligible to apply. In the long term, the first cohort will be a woman's only class by the ministry's request. Kupani yao ba chilo tacho ila kwa tatu ቻርለስ ሆስኪንሰን እንደሚሉት ይህ ሲሳካ በተመረጡ የስራ ዘርፎች የሙከራ ትግበራ ይጀምራሉ። ኩባንያው በግብርናው ዘርፍ በተለይም በቡና ምርትና ግብይት ላይ አይኑን ጥሏል። ቀዳሚው ጥያቄ ግን ብሎክቼን ምንድን ነው የሚለው ይሆናል። አቶ ብሩክ ብርሃኔ ይህን ቴክኖሎጂ የተቆለፈ የሂሳብ ዝውውር ሲሉ ይገልጹታል። አቶ ብሩክ ኤክሶካ አይቲ ሶሊዩሽን በተባለ ኩባንያ ዋና ስራ አስፈጻሚ ናቸው። ብሎክቼን ማለት ኢንክሪፕትድ የሆነ ትራንዛክሽን ነው። አሁን በካሽ ወይም በክሬዲት ካርድ የምታንቀሳቀሰው ብር አለ፣ ዓለም ቫሉ ያለው ብር፣ እሱም በዲጂታል መልኩ ማንቀሳቀስ የሚለው ነው። ይህ ቴክኖሎጂ በባንኮች እጅ የሚገኘውንና በመንግስታት ግምጃ ቤቶች ቁጥጥር የሚደረግበትን የገንዘብ ዝውውር ያልተማከለ ለማድረግ እቅድ አለው። የቴክኖሎጂው ባለቤቶች ወደ አፍሪቃ አይናቸውን የጣሉ ሲሆን ከገንዘብ ዝውውር እስከ የመሬት ባለቤትነት ምዝገባ ያሉ ስራዎችን ሊካወንበት እንደሚችል ተስፋ ይሰጣሉ የማይሳሳት የማይሰረዝ እና የማይደለዝ በሦስተኛ ወገን ጣልቃ ገብነት የማይዘረፍ የአሰራር ስርዓት መዘርጋት የቴክኖሎጂው ባለሙያዎች የሚሰጡት ተስፋ ነው ቴክኖሎጂው ክሪፕቶከረንሲ የተባለ ምናባዊ መገበያ ይጠቀማል ላለፈው አንድ ዓመት ገደማ ዋጋው ሲዋዥቅ የተስተዋለውና ዛሬም አለም በጥርጣሬ የሚመለከተው ቢትኮይን አንዱ የክሪፕቶከረንሲ አይነት ነው አቶ ብሩክ ብርሃኔ እንደሚሉት ቴክኖሎጂ የሚጠቀምበት መገበያያ መዋዠቁን አሁንም ይቀጥላል። እሱ የሚቀጥል ነገር ያኛው ትራዲሽናሉ ባንኮች አሉ ኮንትሮል የሚያደረጉት ይህ ኦልዌይስ ፐብሊክ ነው። ሰዎች ሲወዱ ማለት ነው ይጨምራል። አየር ትረስታቸው ሲያድግ ማለት ነው። ትረስታቸው ሳያንስ ደግሞ ይለምሳል። አይኑን ኢትዮጵያ ላይ የጣለውእና ከተመሰረተ ሶስተኛ ዓመቱን ያስቆጠረው አይኦኤች ኬ ኩባንያ ኮርዳዶ የተሰኘ ብሎክቼን እና ክሪፕቶከረንሲ አለው። የኩባንያው ኃላፊዎች መገበያያቸው በዘርፉ በዓለም እስከ አስረኛ ደረጃ ከሚገኙ ቀዳሚዎች ተርታ የተመደበ እንደሆነ ይናገሩለታል። የኩባንያው የአፍሪቃ ስራዎች ኃላፊ ጆን ኦኮኖር ከኢትዮጵያ ጋር በጀመሩት ጥምረት መልካም ተስፋ ታይቷቸዋል፣ ባለስልጣናቱም ለኢትዮጵያ ጠቃሚ መሆኑን ተረድተዋል ሲሉ ይናገራሉ። ብሎክቼይን የሂሳብ መዝገብ ማለት ነው እቅዳችን ቡና በግብይት ሰንሰለቱ ላይ የሚኖረውን እንቅስቃሴ ዱካ መከተል ማለት ነው። በግብይት ሰንሰለት ውስጥ ገበሬና አጣቢዎችን የመሳሰሉ የተለያዩ ሰዎች ይገኛሉ። እነዚህ ሰዎች በብሎክቼን ላይ በአንድ የተወሰነ ደረጃ ቡናውን አይተው ያለውን ጥራት ለማረጋገጣቸው መረጃ ያስገባሉ። ይሄ ቡና ከየት እንደመጣ መረጃ ይጠናቀራል። አሰራሩ ግልጽነት ይኖረዋል፣ በደንበኞች ዘንድም ተአማኒነትን ያገኛል። ለምሳሌ ቡናው ከኢትዮጵያ የሲዳሞ አካባቢ መምጣቱን የሚገልጽ ነገር ካለው በትክክል ከዚያ ለመምጣቱ ደንበኞች ማረጋገጫ ያገኛሉ ይሄ አንዱ የሥራው ተግባር ነው በኢትዮጵያ ሊተገበር በታቀደው ስራ የቡና ግብይትን የተመለከቱ መረጃዎች በብሎክቼን ላይ ይጠናቀራሉ የት በማንና እንዴት ተመረተ ምን አይነት ኬሚካሎች ግልጋሎት ላይ ዋሉ ተቆላ አልተቆላም እንዲህ አይነት መረጃዎች እንደ ጆን ኦኮኖር አባባል እነዚህ መረጃዎች በቡና አምራችና ገዢው መካከል መተማመን ይፈጥራሉ። ከቡና አስደናቂ ባህርያት መካከል አንዱ በግብይት ሰንሰለት ውስጥ ዱካውን ለማግኘት መቻሉ ነው። አንድ የሲዳሞ ገበሬ ያመረተው ቡና በዩናይትድ ኪንግደም ገበያ ሲሸጥ፣ ያ ደንበኛ ያለምንም ጥርጣሬ የገዛው ቡና በዚያ ገበሬ በዚያ ቦታ ለመመረቱ ማወቅ ቢችልስ? ይሄ ገበሬዎች በተናጠል የንግድ ምልክት እንዲኖራቸው እና በገበያውም ከፍተኛ ክፍያ እንዲያገኙ ይረዳል። ይሄ ለገበሬውም ሆነ ለነጋዴው ጠቃሚ ነው። ቴክኖሎጂ የሚጠቀምበት መገበያ ጠባይ ግን ጥያቄ የሚያስነሳ ነው። አንደኛ መገበያው ከባንክ አሰራር ውጭ መሆኑ ሲሆን ሁለተኛው ደግሞ በየጊዜው የሚያሳየው መዋዠቅ ነው። ክሪፕቶከረንሲ የሚባለው መገበያያ በብሎክቼን ላይ የተፈጠረ ቢሆንም እንኳ እያንዳንዱ የብሎክቼን ስራ በክሪፕቶከረንሲ ብቻ የተወሰነ ነው ማለት አይደለም። ገንዘብ ዝውውሩ በግብይት ሰንሰለት ውስጥ በአገሪቱ የመገበያያ ገንዘብ ሊከናወን ይችላል። ብሎክቼን የግድ ሁል ጊዜም ክሪፕቶከረንሲ ይጠቀማል ማለት አይደለም። የሂሳብ መዝገብ ብቻ ሆኖ ሊሰራ ይችላል። በስራችን የመጀመሪያ ምዕራፍ ይህ መልካም መፍትሄ ነው። አቶ ብሩክ ግን ኢትዮጵያ ብሎክቼን ቴክኖሎጂን ለመጠቀም ገና ዝግጁ አይደለችም ሲሉ ይናገራሉ። እንደ ኢንፎርሜሽን ቴክኖሎጂ ባለሙያው ገለጻ አገሪቱ መጀመሪያ የትምህርቱን ጉዳይ ልታስቀድም ይገባል። በአጭሩ ለመመለስ አይደለችም ነው ከአስራ አራት ዓመት በላይ እዚህ ላይ የሰራውን ያለትና ፓተርኑን አይዋለ አይደለችም የምልበት ምክንያት ምንድን ነው? አሁን የተፈረመው ከሚኒስትር መስሪያ ቤት ጋር ሚንደርስታንንግ ሜሞራንደም ፍ አንደርስታንዲንግ ፖሊሲ ቼክ አድርገህ ምናምን የምትፈረመው ነገር አይደለም። ባንኪንግ ፖሊሲ፣ ኤሌክትሮኒክ ፔመንት ፖሊሲ አለ፣ ብዙ ነገር አለ። እሱም አይተህ የምትፈረመው ነገር አይደለም። መማር አለብህ። በኩዌት የሳይንሳዊ ጥናት ማዕከል የኢኮኖሚ ተመራማሪው አቶ አየለ አበበ የብሎክቼን ገበያ በራሱ መረጋጋት የተሳነው መሆኑን ይናገራሉ። የኢኮኖሚ ባለሙያው የኢትዮጵያ ገበሬ ስለ ቴክኖሎጂ ያለው እውቀት አነስተኛ በመሆኑ መልሶ ለብዝበዛ እንዳያጋልጠው ያሰጋቸዋል። እኩል እውቀት ያላቸው፣ እኩል ኢንፎርሜሽን ያላቸው፣ እጅግ የሰላ ጭንቅላት ያላቸው የብሎክቼን ኦፕሬተርስ እርስ በርስ እየተፋተጉ ገበያው ይህን ያህል ቮላታይል ሆኗል። ይሄ ብሎክቼን የኢትዮጵያን ገበሬም ሳታመጣበት እጅግ የለቀቀ ችሎታ ያላቸው እና የአይቲ ችሎታ ያላቸው ሰዎች ራሳቸው ኮምፒውት በሚያደርግበት ሁኔታ ኢኩሊብሬቲንግ የሆነ የተመጣጠነ እና የተመዛዘነ ፓወርንትን ማድረግ አልተቻለም፣ ገበያውን ማረጋጋት አልቻለም። እና በዛ ላይ ኮፊን ያህል ቀድሞውንም ሲጀመር ቮለታይል የሆነ ማርኬት ላይ ሰብጀክት የሆነ ፕራይማሪ ኮሚኒቲ ገበሬው እንግዲህ ያው በቴክኖሎጂ ምክንያት ኢንፎርሜሽን ስለሌለው አይቲ አጠቃቀሙ ከሁሉ አንጻር ስናነሳ በቅርብ ጊዜ በዚህ ጀኔሬሽን ወይም በሚቀጥለው ጀኔሬሽን ልጠቀመው የማይችልበት የማይችልበት ደረጃ ላይ ደርሷል። እንግዲህ አሁን ከምን ጋር ቀረን ማለት ነው። ገበሬውን እያስቸገሩ የነበሩ በፊቱንም የገበያውን የዓለም አቀፍ ሁኔታን የሚያውቁ ያንን ተጠቅሞ ባላቸው ኢንፎርሜሽን ፓወር ገበሬውን ስበዘብዙ የነበሩ ነጋዴዎች ይሄንን ቱል ተጠቅሞ ደግሞ የባሰውን እስኪዝ የሚያደርጉበት ሁኔታ ሊመጣ ነው ማለት ነው። ይህንን ቴክኖሎጂ በመጠቀም አድማጮቻችን፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለናኝ ጥናስታል